i ሩሲያዊቱ ከተማ ሶቺ ላይ ለሁለት ቀናት የተካሄደው የሩሲያ አፍሪካ የመጀመሪያ ጉባኤ ዛሬ ተጠናቋል። በጉባኤው ላይ የአስተናጋጇ አገር ፕሬዚዳንት ቭላዲሚር ፑቲን የእድገት ግዙፍ እምቅ ኃይል ያሉትን የአፍሪቃን ቦታ በእጅጉ አድንቀዋል። ከተሳታፊዎቹ አንዱ የነበሩት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ የጀመሩትን የመደመር እሳቤና ለአካባቢው አገሮችም አስፈላጊ ነው ያሉትን የሰላምና የመተባበር ጉዳይ አጉልተው ተናግረዋል። ሰለሞን አባተ ተጨማሪ ይዟል። ሩሲያ ለመጀመሪያ ጊዜ በጠራችው ትናንትና ዛሬ በጥቁር ባህሪቱ የተዋበች የመዝናኛና የሁለት ሺህ ዐሥራ አራቱ የክረምት ኦሊምፒክ ጨዋታዎችን ያስተናገደችው ሶቺ ሰሞኑን አፍሪካ አፍሪካን ሸታለች፣ አፍሪካ ሆናለች። ሐምሳ አራቱም የአፍሪካ ሀገሮች ታድመውባታል። አርባ ሦስት አፍሪካውያን መሪዎች ከዐሥር ሺህ በላይ ከሆኑ አጀቦቻቸው ጋር ተሰብስበውባታል፣ መክረውባታል ውሎችን ተፈራርመውባታል አፍሪካ ወረቷን ሁሉ አልማዟን ዩራኒየሟን ዘይቷን እንግዲህ ከሞስኮ ጋር ልትናገድ አቅርባለች ለገበያ ድርድርና ቀንስ ጨምር ክርክሮች ከፍታለች ጉባኤው ትናንት ሲከፈት በአስሮች የሚቆጠሩ አፍሪካውያን የንግድ ምክር ቤቶች ከሩሲያ አቻቸው ጋር ተፈራርመው ነበር ሩሲያ ቀልቧን ወደ አፍሪካ ካዞረች ወዲህ ባለፉት አምስት ዓመታት ከ20 ቢሊዮን ዶላር በላይ የወጣው ዓመታዊ የንግድ ልውውጧ በመጪዎቹ አራትና አምስት ዓመታት ይህ ቁጥርም እንደገና በዕጥፍ ያሻቅባል ብለው እንደሚያምኑ ፕሬዚደንቷ ቭላዲሚር ፑቲን ተናግረዋል። ሩሲያ በቀዝቃዛው ጦርነት ዘመን የመስኮብ ወዳጆች ከነበሩ ሀገሮች ጋር ግንኙነቷን መልሳ የመዘርጋትና የማሟሟቅ ፍላጎት የመንደዱን ያህል ባለፈው ዓመት ብቻ የአንድ ቢሊዮን ዶላር ጥሬ ሀብት፣ ሸቀጥና አገልግሎቶች ከተናገደቻት ደቡብ አፍሪካን ከመሳሰሉ ቀድሞ በዝምድና ከማይታወቁ ሀገሮች ጋርም አዲስ ሰንሰለት ዘርግታለች። በጥቅሉ ከዓለም ሕዝብ ዐሥራ ስድስት ከመቶውን ካቀፈችውና ከየብሱም አንድ አምስተኛውን ከምትሸፍነው ግዙፏ አፍሪካ ዛሬ የሩሲያ ወዳጅ ያልሆነ ማንም የለም። በእርግጥ እንከኖችና ሕጸጾች እዚህም እዚያም ባይጠፉም እጅግ የዘገየ መድረክ ብለውታል የዩጋንዳው ፕሬዚደንት ዮዌሪ ሙሴቪኒ የሶቺውን ጉባኤ። የጦር ጀቶችን ጨምሮ ብዙ መሳሪያ ገዝተዋታል፣ ወደፊትም ሐሳብ አላቸው። በነገራችን ላይ ሩሲያ የአፍሪካ ቁጥር አንድ የጦር መሳሪያ አቅራቢ አገር መሆኗ ይነገራል። አሶሺየትድ ፕሬስ ባወጣው ዘገባ ሞስኮ ባለፉት አምስት ዓመታት ውስጥ ቢያንስ ከሀያ ስምንት የአህጉሪቱ መንግሥታት ጋር የወታደራዊ ትብብር ውሎችን ተፈራርማለች። በምን ያህል ጊዜ ርዝመት እንደሚፈጸም አይናገሩ እንጂ ሩሲያ 20 ቢሊዮን ዶላር የሚደርስ የብድር ዕዳ ከአፍሪካ ሀገሮች ጫንቃ ላይ እንደምታነሳ ፕሬዚደንቷ ቭላዲሚር ፑቲን ተናግረዋል። በተለያዩ የልማት ዘርፎችና በቴክኖሎጂው መስክ ለማገዝ ሀገራቸው ዝግጁ መሆኗን ገልጸዋል። የአፍሪካን ነፃ የንግድ ቀጠና መፈጠርም እንደሚደግፉ አስታውቀዋል። ከእንዲህ አይነቶቹ የሩሲያ ግንኙነት ተቋዳሽ ሀገሮች አንዷ የሆነችው ኢትዮጵያም የመስኮ ብዳዎቻቸው ከሚሰረዙላቸው ሀገሮች አንዷ ነች። የ163 ሚሊዮን 600 ሺህ ዶላር ብድር ይቅር እንደሚባልላት ነፃው ጋዜጣ ዘ ሞስኮ ታይምስ ትናንት ዘግቧል። ይህንን የሩሲያን እርምጃና በሀገራቸው ልማት ውስጥ ስላላትን ቦታ እዚያው የተገኙት ጠቅላይ ሚኒስትር አብይ አህመድ አድናቆትና ምስጋናቸውን አቅርበዋል። በታሪክ የመደጋገፍ መርሆች በአፍሪካና በሩሲያ መካከል ላሉት ግንኙነቶች መገለጫ ባህሪ ሆነው ኖረዋል። በዚህ ጉባኤ ላይ መገናኘታችንም እንደ አንድ የዓለም ማህበረሰብ ለምንጋፈጣቸው ፈተናዎች በኩል መተያየት ላይ ቆመን የጋራ ተጠቃሚነትን ሐሳቦች ማስላት የምንችልባቸውን አቅሞቻችንን እንድንፈትሽ ያስችለናል። ጠቅላይ ሚኒስትሩ አክለውም በዚህች እጅግ በተሳሰረች ዓለም ውስጥ ለዘላቂ ልማትና ለትብብር ግንኙነቶች የተወሳሰቡ ፈተናዎችን ለመፍታት የጋራ ቁርጠኛነት እንደሚያስፈልግ አሳስበዋል። በኢትዮጵያና በአፍሪካ ቀንድ አካባቢም መንግሥታቸው የጀመረውን በዓለም አቀፍ ደረጃም ጥንካሬን ያጎናጽፈናል ያሉትን የመደመር ፍልስፍና ለጉባኤው ተሳታፊዎች አንስተዋል። መደመር የቀደሙ አዎንታዊ ካብቶቻችንን ሰብስበን ለአሁኑ ግንባታ እንድናውልና ለመጪዎቹ ትውልዶችም የካበተ እሴትን እንድናቆይ ያሳስበናል። በአካባቢ ደረጃም መደመር አንዳችን የሌላችንን ክፍተት እንድንሞላ በየሀገሮቻችን የተናጠልና የጋራ ጥንካሬዎችና እሴቶች ላይም እንድንገነባ ያበረታታል። የጋራ አካባቢያዊና ዓለም አቀፍ ፍላጎትና ጥቅሞች እንዳሉት የጠቆሙት የተቀናጀ የአፍሪካ ቀንድ መልካም መጪ ጊዜን ለመፍጠር መንገድ መሆኑን ጠቅላይ ሚኒስትሩ እምነታቸው መሆኑን ተናግረዋል። የአፍሪካ የተትረፈረፈ ጥሬ ሀብትና ብርቱ ወጣት ትውልድ ከመዋዕለ ነዋይና ከመሠረተ ልማት ግንባታ ጋር ተጣምረው የሀገሮቻቸውን ፈጣን እድገት እንደሚያቀላጥፉም ተናግረዋል። ለአፍሪካና ለሩሲያ የምጣኔ ሀብት ትብብርን ለማጠናከር ይህ ግዙፍ አቅም ነው። ጠቅላይ ሚኒስትሩ ሀገራቸው በአካባቢው በዓለም ደረጃ ያላትን ቦታ ለሰላምና ለእድገት እየሄደችበት ነው ያሉትን መንገድ ተናግረዋል። ጠቅላይ ሚኒስትር አብይ ለተሰብሳቢዎች መልካሙን ሁሉ ተመኝተው አዲስ አበባ ላይ እንገናኝ ብለዋል። የኢትዮጵያው ጠቅላይ ሚኒስትር አብይ አሕመድና የሩሲያዋቻቸው የሩሲያ ዋቻቸው ፕሬዚደንት ቭላዲሚር ፑቲን በተገናኙበት ጊዜ በመከላከያ በትምህርት ለሰላም ጉዳይ ለሚውል የኒኩሌር ቴክኖሎጂና ጥበብ በመደጋገፍ ላይ ተነጋግረዋል።